በኦሮሚያ ክልል ምዕራብ ሀረርጌ ዞን የኦሮሞ ነጻነት ግንባር ደጋፊዎች ናቸው በሚል ሰዎች በጅምላ እየታሰሩ ነው ሲል የምስራቅ ኦሮሚያ የኦሮሞ ነጻነት ግንባር ጽህፈት ቤት አመለከተ። የተያዙት ግለሰቦች ፍርድ ቤት የመቅረብ መብት ተነፍገዋል ሲሉም የታሳሪዎቹ ቤተሰቦችና የግንባሩ ጽህፈት ቤት ከሰዋል። የዞኑ ባለስልጣናት በበኩላቸው በቁጥጥር ስር የዋሉት ግለሰቦች በወንጀል የተጠረጠሩ ናቸው ይላሉ። ሙክታር ጀማል ዝርዝሩን ይዟል። ሳምንት ጀምሮ በምዕራብ ሀረርጌ ዞን ኦሮሚያ ክልል የኦሮሞ ነጻነት ግንባር ደጋፊዎችና አባላቶች በመባል በርካታ ሰዎች እየታሰሩ መሆናቸውን ነው የአካባቢው ነዋሪዎችና የኦሮሞ ነጻነት ግንባር የሚገልጸው። አቶ ሐሽም የተባሉ ነዋሪ እንደ ገለጹት ራሳቸውም ታስረው እንደ ነበር እና እሳቸውን በመልቀቅ ፖሊስ ባለቤታቸውን እንዳሰረባቸውም ተናግረዋል። ባለቤታቸው ከሳምንት በላይ ለፍርድ ቤት አለመቅረባቸውንም አቶ ሐሽም ለአሜሪካ ድምፅ ተናግረዋል። ባለቤቴ ለፍርድ አልቀረበችም። እንዲሁ እየተመላለስኩኝ ፍርድ ቤት ሄጄ እንድትለቀቅና የዋስ መብት እንዲጠበቅላት ስጠይቅ ወደ ፍርድ ቤት እንድትቀርብ ደብዳቤ ሰጡኝ። ይህንን ወስጄ ለፖሊሶች ስሰጣቸው ፍርድ ቤት በፖለቲካ ጉዳይ ጣልቃ ገብቶ አያዘንም አሉኝ። ይህንኑ መልሳቸውን ይዤ ደግሞ ወደ ፍርድ ቤት ስመለስ ባለቤቴን ይዘው ፍርድ ቤት አቀረቧት። ያቀረቡባት ክስም አማራ ክልል በተደረገው መፈንቅለ መንግስት እጅሽ አለን የተባለችው እነዚያ ሰዎች ከሚሞቱ አብይ ቢሞትም ብለሻል ተብላን የተከሰሰችው ጀሪ ሱንዱር አብይ ዱ ዱኤ ጀቴ ስማቸው እንዳይጠቀስ የጠየቁት እና ጓደኞቻቸው በመታሰራቸው ከአካባቢው መሰወራቸውን የተናገሩት ሌላ ግለሰብ በዞኑ ከሁለት መቶ በላይ ሰዎች መታሰራቸውን ገልጸዋል። እርሳቸው እንደገለጹት እስሩ አማራ ክልል ላይ ተሞክሯል ከተባለው መፈንቅለ መንግስት ጋር ተያይዞ የመጣ ነው ይላሉ። ምንም ምክንያት አልነበረም። አሁን የምናየው ምክንያት በአማራ ክልል ተሞክሮ የነበረውን የመፈንቅለ መንግስት ተከትሎ የመጣ ነው። ይሄንን ነው ወደኛ አካባቢ መልሰው እያደኑን ያሉት እንጂ እኛ አካባቢ ምንም አልተፈጠረም። እኛ አሁን እያየን ያለነው የሰዎችን መታሰር ብቻ ነው። ታሳሪዎቹ በኦሮሞ ነጻነት ግንባር ደጋፊና አባልነት ጭምር ነው እየተዋከቡ ያሉት የሚለው የምስራቅ ኦሮሚያ የኦሮሞ ነጻነት ግንባር ጽህፈት ቤት ማስተባበሪያ አካሄዱ በተፈጠረው አጋጣሚ አመካኝተው የፖለቲካ ሂደትን የማፈን እንቅስቃሴ ነው ይላል የጽህፈት ቤቱ አስተባባሪ አቶ ቢሎ ገርቢ። ጉዳዩ አንድነትን የሚነድ የፖለቲካ ሂደቱንም ችግር ውስጥ የሚያስገባ ሲሉ ነው የሚጠቅሱት። ዱሩማኑ አካታ ምክንያት እየፈለጉ ያሉ ይመስለኛል። በምን ላልቅስ የሚለውን ልጅ ጥጃዋ ረገጠችው እንደሚባለው ማለት ነው። ቀድሞውኑ በምን ምክንያት እርምጃ እንውሰድባቸው ብለው እያሰቡ ይመስለናል። ይህ ትግል የመጣው በወጣቶቻችን ትግልና ደም ነው። ትናንትም ድሃው ማህበረሰብ እየተፈናቀለ እየሞተ እየታሰረን የከረመው አሁንም ሌላ ቦታ በተፈጠረ ጉዳይ ተንተርሶ ይህንን ማድረግ አግባብ አይደለም። ይህ ጊዜ እንደ ሀገር ተያይዘን መሻገር የነበረበት ጊዜ ነው እንጂ መጠላለፍ አይኖርብንም ነበር። ነገር ግን አሁን እየሆነ ያለው በተቃራኒው ነው። አሁን ከፍተኛ ችግር ነው ያለው። ወጣቶችም አካባቢ ሸሽተው በብዛት ሄደዋል። ወታደሮች ታጥቀው አካባቢውን በጣም እየበጠበጡ ልጆች እየደበደቡ ይገኛሉ። ይህ ችግር በጣም ተባብሶ የሚታየው በኦዳቡልቱም ወረዳ በዴሳ ከተማ ሀዊ ጉዲናም ከፍተኛ ችግር ነው እየተካሄደ ያለው። በኦኬ ወረዳም እንዲሁ ሀዊ ጉዲናቲ ራኮ ዴማ። የምዕራብ ሀረርጌ ዞን የኦሮሞ ዲሞክራቲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አለማየሁ ተስፋ የተወሰኑ ሰዎች መታሰራቸውን አምነዋል። ሰዎቹ የታሰሩት ግን በተጠረጠሩበት ወንጀል እንጂ በፖለቲካ እንቅስቃሴያቸው አይደለምም ይላሉ። ወሰነችሩን ለፈወሌኒ ሳሙን ሁምኖነ ደዳ መቃ ባሆሸኔቲን ሂደተኒ ጫካ በመመንጠር የጋራ መሬትን በመውረድ እና የተለያዩ አካላቶች በሸኔ ኦነግ ስር በመጠለል የተለያየ አካባቢ ላይ የሚንቀሳቀሱ ሰዎች አሉ። ማህበረሰቡ ደግሞ የህግ የበላይነት ይከበርልን፣ ችግር እየተፈጠረ ነው በማለት ለረጅም ጊዜ ቅሬታ ሲያቀርብ ቆይቷል። ከፍተኛ የህዝብና የመንግስት ንብረት ላይም ዘረፋ ተካሂዷል። ለምሳሌ ሚኤሶ ወረዳ ከባንክ የአርሶ አደሮች ገንዘብ ወደ 80 ሚሊዮን ተዘርፏል። ሌሎች መሰል ወንጀሎችም ተካሂደዋል። ይህንን ነው የጸጥታና የፍትህ አካላት ተከታትለው በመመርመር ለህግ እያቀረቡ ያሉት። አቶ አለማየሁ በወንጀል ድርጊት ተጠረጠሩ ብለው ከጠቀሷቸው ሰዎች በተጨማሪ በኦሮሞ ነጻነት ግንባር ስም ታጥቀው ሲንቀሳቀሱ በቁጥጥር ስር የዋሉ መኖራቸውንም ተናግረዋል። የታሳሪዎቹ ለፍርድ አለመቅረብ ስሞታን የተጠየቁት አቶ ዓለማየሁ ቀጣዩን መልስ ሰጥተዋል። አሞኒታ ጅራ ቃሞሌ ነገኛ ተዋተኒ ስራ ቃሚኒ ኢራሉት ዲኤስ የጸጥታ አካላት በቁጥጥር ስር በመዋል ለሚመለከቱ አካላቶች እያቀረቡ ይገኛሉ። አንዳንድ አካባቢ ቀጠሮ የተጠየቀባቸው ሰዎችም አሉ። ወረዳዎች በተጨማሪም በጉዳዩ የተጠረጠሩ ሌሎች ተጨማሪ ሰዎችንም ተከታትለው እያያዙ ይገኛሉ። የፍርድ ቤት ሂደትን በተመለከተ አልፎ አልፎ ሁለት ሶስት ቀን የሚያልፍበት ጊዜ ሊኖር ይችላል። የሮን ኤሮኒ ጉያቶኮ ለመደረብ ጅራችሁ ደንዳ ለአሜሪካ ድምፅ ሙክታር ጀማል ነኝ። 卡达吗？